የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያ አሸናፊና በተለያዩ ርቀቶችም የ27 የዓለም ክብረ ወሰኖች ባለቤት ሀይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ለመሆን በእጩነት ቀርበዋል። ሮጬ ወርቅ አምጥቻለሁ፣ ፌዴሬሽኑን በመምራት ደግሞ ወርቅ እንዴት እንደሚመጣ አሳያለሁ ይላል ሀይሌ ለአሜሪካ ድምጽ በሰጠው አስተያየት። በነገው ዕለት በሚደረገው የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ ላይም ሀይሌ ፕሬዚዳንት ሆኖ ከተመረጠ በኢትዮጵያ ታሪክ ለዚህ ኃላፊነት የበቃ የመጀመሪያ ስምጥር የኦሎምፒክ ወርቅ ሜዳሊያ አሸናፊ ይሆናል። ይለዋል ዘጋቢያችን እስክንድር ፍሬው ከአዲስ አበባ። ታዳጊ የሆነችው ኢትዮጵያ በአትሌቲክሱ ስሟ ከፊት ነው። በድህነት የምትጠራው አገር በኦሎምፒክ ወርቅ ዝናዋ ቀዳሚ ነው። ሀይሌ ገብረስላሴም በወርቅ ካደመቋት አትሌቶች መጠሪያዋ ከሆኑ ሀብቶች ባንዲራዋን ካውለበለቡ ዕንቁዎች ዋነኛው ሆኖ ይጠቀሳል። በ10ሺ ኪሎ ሜትር ሁለት የኦሎምፒክ የወርቅ ሜዳሊያዎችን አግኝቷል። የተለያዩ የዓለም ሻምፒዮናዎችን አሸንፏል። በተወዳደረባቸው ርቀቶችም 27 የዓለም ክብረ ወሰኖችን አሻሽሏል። አንዳንዶች እንደሚሉትም በዓለም ላይ የእርሱን ያህል የሚታወቅ በሕይወት ያለ ኢትዮጵያዊ የለም። አሁን ደግሞ ወደ አትሌቲክሱ አመራር ለመምጣት ተዘጋጅቷል። ሌሎችም ወርቅ እንዲያመጡ ለማገዝ ኢትዮጵያ በቅርቡ በሪዮ ኦሎምፒክ ያመጣችው ዝቅተኛ ውጤት ለዚህ ዋነኛ ምክንያት እንደሆነው ኃይሌ ገብረስላሴ ለአሜሪካ ድምፅ አስረድቷል። እናም በነገ እለት በሚካሄደው የኢትዮጵያ አትሌቲክስ ፌዴሬሽን ጉባኤ ፕሬዝዳንት ሆኖ ለመመረጥ ይወዳደራል። በፌዴሬሽኑ አሰራር መሰረት እጩዎች መቅረብ የሚችሉት አዲስ አበባን ጨምሮ ክልሎችን በመወከል መሆኑን ያስታወሰው ኃይሌ እርሱም የቀረበው በዚሁ አካሄድ መሰረት መሆኑን አብራርቷል። እኔ ኗሪነት የአዲስ አበባ ነው፣ ወይ ደግሞ ከኦሮሚያ መወከል አለብኝ። ምክንያቱም ኦሮሚያ ውስጥ ነው የተገኘሁት። ከዛ አዲስ አበባ እኔን እንዲወክል ሄድኩና አፕላይ አደረግኩ። አፕላይ ማለት እኔ መጥናለሁ ለኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንትነት መጥናለሁ ብዬ ስላቸው እነሱም ኦኬ እንኳን መጣህልን፣ ከመጣ እንደውም እኛ ነበር መምጣት የነበረብን እንኳን መጣ ካሉ ወከሉ፣ ይላኩኝ ገዛሀኛ በራ ከኦሮሚያ ገብረ እግዚአብሔር ገብረ ማርያም ከትግራይ ተወክለን አሁን እነሱ ሁለቱ ለስራ አስፈጻሚነት እኔ ደግሞ ለፕሬዚዳንትነት ልንወዳደር ነው። ይሄ ነው አመጣጡ። እንግዲህ ሀይሌ እንግዲህ ኢትዮጵያ በዓለም አቀፍ የአትሌቲክስ መድረክ አመራር ላይ ያላትን ቦታም ከፍ ያደርገዋል የሀይሌ መመረጥ የሚሉ አስተያየቶችም አሉ። ለምሳሌ በቅርቡ በተካሄደው የዓለም አትሌቲክስ ፌዴሬሽን ፕሬዝዳንትነት ምርጫ አንተ ኢትዮጵያ ብቁ እጩም ስላላቀረበች ሊሆን ይችላል። እንግሊዛዊው ሴባስቲያን ኮ ነበረ። ቅስቀሳ ስታደረግ የነበረው የምርጫ ቅስቀሳ ምን ነው እኛ ቀድመን እጩ በሆንንና እንደዚህ አይነት ቦታዎች በያዝን የሚል ስሜት አድሮባሃል? ለምሳሌ በጣም ምንድነው መሰለህ፣ እስክንድር መቼስ ኢትዮጵያ ቀደምት ከሆኑ የአፍሪካ አትሌቲክስ ምናልባት ቀደምት ብቻ አይደለም የመጀመሪያው ነን። ማንም የአፍሪካ አትሌቲክስ ፌዴሬሽን ሳይቋቋም የኢትዮጵያ አትሌቲክስ ፌዴሬሽን ተቋቋመ። 60 አመቱ እኮ ነው። በ60 አመት ታሪክ ውስጥ ይሄን ሀል በጣም ቀደምት የምንባል ወይንም ፕላስ ደግሞ በኢንተርናሽናል አትሌቲክስ ውስጥ ቶፕ ከሚባሉ ሀገሮች አንዱኛ ነን። ግን የኛን ውክልና አታዩም፣ በዛ ውስጥ የለም ምናልባት አሁን ይሄንን በምናገር ጊዜ ሰው ሁሉ ምን ይመስለዋል? ሀ የሀይሌ የመጨረሻ ጎል ወደ አለም አቀፍ ለመሄድ እንጂ ለኢትዮጵያ ለመስራት አይደለም ነው የሚለው። እኔ የማረጋግጥላችሁ አለም አቀፍ መሄድ አልችልም። እኔ ሞናኮ ተቀምጬ ውክልና አይደብሌፍ ኖሮኝ ልሰራ አይደለም። እኔ ምክንያቱም እዚህ የከፈትኳቸው በጣም ብዙ ድርጅቶች እነሱን ማስተናገድ አለብኝ። ኢትዮጵያ ግን ውክልና እንዲኖራት እንግዲህ ከተመረጥኩ ለሚቀጥሉ አራት ዓመት አንዱ የምሰራው ስራ አለ። የአትሌቲክስ ፌዴሬሽን ብቻ ሳይሆን የተለያዩ ፌዴሬሽኖች ለሙያው ቅርበት ባለው ሰው ስራውን በሚያውቅ ሰው መመራት አለባቸው፣ ከፖለቲካ ውጭ በሆነ ሁኔታ የሚሉ ሀሳቦች አንጸባርቀህ ነበር። ከዚህ ቤት ባደረገ ነው ቃለ ምልልስ አስታውሳለሁ። ይህ አሁን የእናንተ እጩ ሆኖ መቅረብ ይህንን ጥያቄ በከፊል የመለሰ ነው ወይም ፍንጭ ያሳየ ነው፣ እንደአይነት ጥያቄዎች እየተመለሱ እንደሆነ ኦፍኮርስ፣ በአሁኑ ሰዓት በጣም ፍንጭ አይተንበታል። እኛም እኔ ክልሎቹም ተቀብለውን እኛን ሪፕሬዘንታቲቭ አድርገው ልከዋል። እሱ ብቻ እንዳይመስልክ። አሁን የኢትዮጵያ ሕዝብ ወደ ምርጫው ገብቶ እኛን የመምረጥ ራይት ቢኖረው በእርግጠኝነት 958 ፐርሰንት ኢትዮጵያዊ ይመርጠናል። ግን አሁን እዚህ ላይ እዚህ ምርጫ ላይ 15 ሰዎች ናቸው የሚመርጡት። 15 የክልል ተወካዮችና የማህበራት ተወካዮች ናቸው። እነዚህ 15 ሰዎች ነው ቮት የሚያደርጉት። እንግዲህ አሁን እነዚህ 15 ቦቶች እንግዲህ ለኢትዮጵያ አትሌቲክስ ብለው ለኢትዮጵያ ውጤት ብለው ይመርጡናል፣ የሚል ታሳቢነት ነው። ደግሞ እሱንም አልጠራጠሩም። የውጭ ያሉ የሰሙ ሰዎች በሙሉ ኮንግራጁሌሽን ይላሉ። አሁን አረገና እጩ ሆኜ የቀረብኩት አለ ማን ነው ከአንተ ጋር የቀረበው? ነው ጥያቄያቸው። ምክንያቱም እነሱ የሚያውቁት ያው በኢትዮጵያ አትሌቲክስ ውስጥ እንግዲህ ከሀይሌ እንትን ከእጩ ሆኖ ከቀረበ መቃ ፕሬዚዳንት ሆኖ ይመጣል። መታየት ያለበት መታሰብ ያለበት አሁን ስለ ሀይሌ አይደለም፣ ስለ ስፖርቱ ነው ከዚህ በፊት አንተም እንዳነሳው ብዙ በብዙ ስፖርቶች ውስጥ ባለሙያ ነው እያለን ባለሙያ የተረጋገጠ አይደለም ገና ነው ውጭ ሆኜ ነው የቀረብኩት ብልሃል ሀይሌ ግን ብዙ ሰዎች እንደሚያምኑት ሀይሌ እንኳን ለኢትዮጵያ ለዓለም አትሌቲክስ ፌዴሬሽን ቢወዳደር እንደሚመረጥ መጠራጠር ይከብዳል ነው የሚሉት እና እርግጠኛ መሆን አይቻልም ወይ ሀይሌ ቀረበ ማለት ሀይሌ የተመረጠ ማለት ነው ብሎ መተርጎም አይቻልም ወይ ይሄንን አሁን መናገር ከባድ ነው እኔ አሁን እያልኩ ያለሁት ምን እንደሆነ ታውቃለህ ዜናው ዜና የሚሆነው ሀይሌ ፕሬዚዳንት መሆኑ ሳይሆን ዜና የሚሆነው ሀይሌ ለፕሬዚዳንት ተወዳድሮ ወደቀ የሚለው ዜና ነው። በተለይ በተለይ ይሄ ዜና ወደ ውጭ ትልቅ ዜና ሊሆን ይችላል ብዬ ፈራሁኝ። አሁን ፈራሁኝ ስልክ አንዳንድ ጊዜ እነዚህ የአስራ አምስት ሰዎች ውጤት የአስራ አምስት ሰዎች ቮት ከባድ እንዲህ ነው ማለት እኔ እንግዲህ ምናልባት ምናልባት መተንበይ ይከብዳል ነው እያልክ አዎ፣ መተንበይ ይከብዳል። እኔ የምነግረው ነገር ግን ስለ ሀይሌ ብቻ ስለ ከሌ ብቻ ተብሎ በቃ ስለ ስፖርቱ ስለ አትሌቲክሱ በቃ ቁጭ ብለን ጭፍን አድርገን በአይናችን እንዴት ነው ብለን ወደ ውስጥ አስበን ከሆነ አልጠራጠርም። አስራ አምስት ካርዱ ካርዱን አገኛለሁ እ እንደ አንድ እጩ ተወዳዳሪ ሀይሌ በዚህ ምክንያት ሊመርጥ እርግጥ አንጠነካክተ ናቸው አላቃለሁ። በዚህ ምክንያት ልትመርጡኝ ይገባል። ይሄንን ማሳካት ፈልጋለሁ። በል አንደኛ ማሳካት የምፈልገው እ ኢትዮጵያ አትሌቲክስን እኔ ይሄን ላመጣለት ነው። ማመጣለት ወርቅ ነው። አለቀ። ህዝቡ የሚፈልገው ወርቅ ነው። ድሮጬ ወርቅ አሳይቻለሁ። መርቼ ደግሞ ወርቅ እንዴት እንደሚመጣ አሳያለሁ። ይሄ ደግሞ ምንም እንትን የለውም፣ በቃ ሲክሬት የለውም። ሲክሬቱ ምንድን ነው? በቃ የሚሰራ በቃ አንድና አንድ ሁለት ተብሎ የሚቀመጥ ነው። ዋናው ይሄ ነው። ያው ስራዎች ግን መጀመሪያ ቀጥሎ ቀጥሎ ቀጥሎ የሚሰሩዋል። አሁን እነዚህም በዝርዝር ልግለጥ ልብል አንድ ሰዓትም አይበቃም። ኃይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሆኖ ከተመረጠ ለዚህ ኃላፊነት ለመብቃት የመጀመሪያው ስመጥር አትሌትና የኦሎምፒክ የወርቅ ሜዳሊያ ባለቤት ይሆናል። የምርጫው ውጤት በነገ ውለት በሚካሄደው ጠቅላላ ጉባኤ ይታወቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ